ገንዘቡን ከመክፈሌ በፊት መጽሐፉን ወሰድሁ። በኋላ፣ ገንዘቡን ከከፈልሁ በኋላ መጽሐፉን ወሰድሁ። መኪናውን ከዘጋሁ በኋላ ሚስቴ መጣች። በፊት መኪናውን ከመዝጋቴ በፊት ሚስቴ መጣች። ነገሩን ከመንገሩ በፊት ገንዘቡን ይወስዳል። በኋላ ነገሩን ከነገረ በኋላ ገንዘቡን ይወስዳል። መኪናውን ከመውሰድሽ በፊት አባትሽን ማየት ትቼ አለሽ በኋላ መኪናውን ከወሰድሽ በኋላ አባትሽን ማየት ትችያለሽ። ከበደን ከፈለግህ በኋላ አንድ ሰው መጣ። በፊት ከበደን ከመፈለግህ በፊት አንድ ሰው መጣ። አውቶቡሱን ከመጠበቃችን በፊት ተማሪዎቹን አየን። በኋላ አውቶቡሱን ከጠበቅን በኋላ ተማሪዎቹን አየን። ወደ ቤት ከመምጣትህ በፊት እኔን ማየት ትችላለህ። በኋላ ወደ ቤት ከመጣህ በኋላ እኔን ማየት ትችላለህ። ቤቱን ከመስራታችን በፊት ለአቶ ከበደ ገንዘብ እንከፍላለን። በኋላ ቤቱን ከሰራን በኋላ ለአቶ ከበደ ገንዘብ እንከፍላለን። ቤቱን ከዘጉ በኋላ እናቴ መጣች። በፊት ቤቱን ከመዝጋታቸው በፊት እናቴ መጣች። ቡናውን ከመጠጣትህ በፊት ወደ ቤት ይሄዳለሁ። በኋላ ቡናውን ከጠጣህ በኋላ ወደ ቤት ይሄዳለሁ። ምግቡን ከመስጠቱ በፊት ገንዘቡን ፈለገ። በኋላ ምግቡን ከሰጠ በኋላ ገንዘቡን ፈለገ። መጽሐፉን ከደረስኩ በኋላ አባቴን አየሁ። በፊት መጽሐፉን ከመድረሴ በፊት አባቴን አየሁ። አማርኛ ከማወቃ በፊት እንግሊዝኛ ማወቅ ትፈልጋለች። በኋላ አማርኛ ካወቀች በኋላ እንግሊዝኛ ማወቅ ትፈልጋለች። ወንድሙን ትምህርት ቤት ከማስገባቱ በፊት ላስተማሪው ነገረ። በኋላ ወንድሙን ትምህርት ቤት ካስገባ በኋላ ላስተማሪው ነገረ። ወደ አሜሪካ ከመሄዳቸው በፊት እዚህ መጡ። በኋላ ወደ አሜሪካ ከሄዱ በኋላ እዚህ መጡ። ትምህርት ቤቱን ከመዞራቸው በፊት አንድ አስተማሪ አዩ። በኋላ ትምህርት ቤቱን ከዘሩ በኋላ አንድ አስተማሪ አዩ። ኢትዮጵያን ካየን በኋላ ወደ አሜሪካ መጣን። በፊት ኢትዮጵያን ከማየታችን በፊት ወደ አሜሪካ መጣን። ካቶ ከበደ ጋር ከመገናኘቷ በፊት እኔ ቤት መጣች። በኋላ ካቶ ከበደ ጋር ከተገናኘች በኋላ እኔ ቤት መጣች። ናራቲቭ ድርሰት። ተማሪው አሜሪካ ነበር። ስለ ትምህርት ቤቱ ጠየቀ። ለምን መጣህ? ምን ጊዜ ትመጣለህ? እዚህ ትቆያለህ? ስንት ዓመትህ ነው? አሁን ብርድ ነው። አንድ ሰው ወደ ውጭ አገር ከመሄዱ በፊት ስለ አገሩ ማወቅ ይፈልጋል። አቶ ለማ በፊት አሜሪካ ነበር። አቶ ከበደ ወደ አሜሪካ መሄድ ስለ ፈለገ አቶ ለማ ቤት ሄደና ስለ አሜሪካ ጠየቀው። ከበደ፣ አሜሪካ መሄድ ስለ ፈለግሁ አንተን ለማየት መጣሁ። ለማ፣ አሜሪካ ለምን ትሄዳለህ? ከበደ፣ ለትምህርት ነው። ለማ፣ ጥሩ ነው። ስንት ጊዜ ትቆያለህ? ከበደ፣ ሁለት ዓመት ነው። ለማ፣ ዋሽንግተን ውስጥ ትቆያለህ? ከበደ፣ አዎ። ለማ፣ ዋሽንግተን በጣም ጥሩ ከተማ ነው። ነገር ግን ትንሽ ብርድ ነው። ከበደ ትምህርት ቤቱስ እንደ ምን ነው? ለማ በጣም ጥሩ ትምህርት ቤቶች አሉ። ጥያቄዎች። በፊት አሜሪካ ውስጥ ማን ነበር? አቶ ከበደ አቶ ለማን ስለምን ጠየቀው? አቶ ከበደ የት ሄደ? አቶ ከበደ ምን ፈለገ? አቶ ለማ አቶ ከበደን ምን ጠየቀው? አቶ ከበደ እማን ቤት ሄደ? አቶ ከበደ ምን አለ? አቶ ከበደ ወደ አቶ ለማ ቤት ለምን ሄደ? አቶ ከበደ በአሜሪካ ውስጥ ስንት ጊዜ ይቆያል? አቶ ከበደ አቶ ለማን ምን አለው? This is the end of unit six.